ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። የጠቅላይ ሚኒስትር አንቶኒ አልቤኒዚ የግል መኖሪያ ቤት መግዛት ትችት አስነሳ። ዩናይትድ ስቴትስ እስራኤል በ30 ቀናት ውስጥ እርዳታዎችን ወደ ጋዛ እንዲዘልቁ ካላደረገች የጦር መሣሪያ እገዳ እንደምታደርግ አስታወቀች። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የፌዴራል ተቃዋሚ ቡድኑ የመኖሪያ ቤት ቀውስ ኑሮ ባለበት ወቅት የጠቅላይ ሚኒስትር አንቶኒ አልቤኒዚ ቅንጦት የተሞላበት የግል መኖሪያ ግዢ ወቅቱን ያልጠበቀ ነው ሲል ተችቷል። ጠቅላይ ሚኒስትር አንቶኒ አልቤኒዚ እና እጮኛቸው ጆዲ ሃይድን በጋራ በአራት ነጥብ ሶስት ሚሊዮን ዶላርስ ኒው ሳውዝ ዌልስ ኮፓ ካባና ባለ አራት ክፍል የግል መኖሪያ ጋብቻቸውን ከመፈጸማቸው በፊት ገዝተዋል። የተቃዋሚ ቡድኑ የፋይናንስ ቃል አቀባይ ጄን ሂም ለቻናል ሰባት ሲናገሩ ጠቅላይ ሚኒስትር አልቤኒዚ የግል ሕይወት መብት ያላቸው ሲሆን ሆኖም ምክር ቤቱ የቤቶች ጉዳዮችን አስመልክቶ ክርክር እያካሄደ ባለበት ወቅት ግዢውን መፈጸማቸው ጊዜውን ያልጠበቀ እንደሁ ሲያመላክቱ ከወቅቱ ጋር በተያያዘ ችግር አለኝ። በቤት ቀውስ ወቅት ይህን መፈጸም የጆሮ መደፈን በመሆኑ ችግር አለኝ። ማንኛውም ሰው የግል ሕይወት መብት አለው። ጠቅላይ ሚኒስትሩም ለጡረታቸው እቅድ መንደፍ መብት አላቸው። ይሁንና በርካታ አውስትራሊያውያን ምናልባትም የእሳቸው ባልደረቦች ታክለው ወቅቱን ጠብቆ ቢሆን እንደሚመርጡ አስባለሁ ብሏል። ይሁንና አቶ አልቤኒዚ የቤት ግዢው ቀደም ብሎ ጡረታ ከመውጣት ጋር የተያዘ አለመሆኑን ተናግረዋል። ዩናይትድ ስቴትስ፣ እስራኤል በሰላሳ ቀናት ውስጥ ሰብአዊ እርዳታዎች ወደ ጋዛ እንዲዘልቁ ካላደረገች የተወሰኑ ወታደራዊ እርዳታዋን ልትገታ እንደምትችል አስታወቀች። እስራኤል ባለፈው ዓመት ውስጥ በጣሙን አስፈላጊ የሆኑ እርዳታዎች ወደ ጋዛ እንዳይዘልቁ የገታች ሲሆን ከኦክቶበር አንድ አንስቶ ከቶሆንም ወደ ሰሜን ጋዛ እርዳታዎች እንዳይዘልቁ አግዳለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከንና የመከላከያ ሚኒስትር ሎይድ ኦስቲን ለእስራኤል ጠቅላይ ሚኒስትር ቤንጃሚን ኔትንያሁ በደብዳቤ ማስታወቃቸው ተገልጧል። በኒው ሳውዝ ዌልስ የግል ምክር ቤት ተመራጭ የቀረበው የተለያዩ የእኩልነት መብቶችን ያካተተ ረቂቅ ድንጋጌ ይሁንታ እንደሚቸረው ከወዲሁ ተነግሯል። ረቂቅ ድንጋጌው የተመሳሳይ ፆታ መብቶችን ያካተተ ሲሆን በወሲብ ሥራ የሚተዳደሩትንም መብቶች ለማስጠበቅ እንዲያስችል በሚል እሳቤ ፌሊስቲ ዊልሰን ከፓርቲያቸው ተነጥለው የድጋፍ ድምፃቸውን እንደሚሰጡ አስታውቀዋል። ሲድኒ ኩጂ የባህር ዳርቻ የተንሳፋፊ የነዳጅ ፍሳሽ በመገኘቱ የራንድዊክ ክፍለ ከተማ አስተዳደር ሰዎች ወደ ባህር ዳርቻ ሄደው እንዳይጠቀሙ እንዲዘጋ መወሰኑን አስታወቀ። የኒው ሳውዝ ዌልስ የአካባቢ ሚኒስትር ፔኒ ሻርፕ ባልተለመደ ሁኔታ የተከሰተው ቁስ ምንጭ ከየት እንደሆነ ምርመራ እየተካሄደ መሆኑን ገልጠዋል። የፌዴራል መንግሥቱ ታዳጊ ወጣቶችን ከማኅበረሰባዊ ሚዲያ ተጠቃሚነት የማግለል ዕቅድ ከቶንም ለብቸኝነትና ገለልተኝነት እንደሚዳርጋቸው ገለጡ። 97 ፐርሰንት ያህል የአውስትራሊያ ታዳጊ ወጣቶች አተያይ ስብስብ ከማኅበራዊ ሚዲያ መገለል ይበልጥኑ ለአእምሮ ሕመምና መገለል እንደሚዳርጋቸው ተናግረዋል። በዚሁ ወደ ውጭ ምንዛሪ ተመናመረልን። አንድ የአውስትራሊያ ዶላር 61 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 67 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 79 ኢትዮጵያ ብር ከ66 ሳንቲም ይዘረዝራል። ቀጥለን የነገውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባን የአየር ጠባይ ትንቢያ እናሰማለን። ፐርስ ብራ ይሆናል። ዝቅተኛ 13፣ ከፍተኛ 20። አድላይድ ያካፋል። ዝቅተኛ 16፣ ከፍተኛ 30 ሜልበርን ብራ ይሆናል። ዝቅተኛ 15 ከፍተኛ 26። ሆባርት በከፊል ደመናማ ይሆናል። ዝቅተኛ 11 ከፍተኛ 20። ካምብራ ላይካፋ ይችላል። ዝቅተኛ 6 ከፍተኛ 26። ሲድኒ በከፊል ደመናማ ይሆናል። ዝቅተኛ 13 ከፍተኛ 24። ብሪስበን በከፊል ደመናማ ይሆናል። ዝቅተኛ 10 ከፍተኛ 28። ዳርዊን በከፊል ደመናማ ይሆናል። ዝቅተኛ 26 ከፍተኛ 33። አዲስ አበባ በከፊል ደመናማ ይሆናል። ዝቅተኛ 11 ከፍተኛ 22። ዜናዎቹን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የጠቅላይ ሚኒስትር አንቶኒ አልቤኒዚ የግል መኖሪያ ቤት መግዛት ትችት አስከተለ። ዩናይትድ ስቴትስ እስራኤል በ30 ቀናት ውስጥ እርዳታዎች ወደ ጋዛ እንዲዘልቁ ካላደረገች የጦር መሳሪያ እገዳ እንደምታደርግ አስታወቀች። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው።